ሳይንስና ቴክኖሎጂ የሰው ሰራሽ አስተውሎት ቴክኖሎጂ ልክ እንደሌለው ዓለም ባይሆንም በአፍሪካም በማደግ ላይ ያለ ቴክኖሎጂ ነው። ቴክኖሎጂው በአፍሪካ የለውጥ አጋዥ ሆኖ በማገልገል ኢኮኖሚ እድገትን የጤናና ሌሎች የአገልግሎት አሰጣጦችንም ለማሳደግ እየዋለ ነው። ሰው ሰራሽ አስተውሎት ትምህርትን ግላዊነት በማላበስ በቂ አገልግሎት ለሌላቸው ተማሪዎች ተደራሽነትን በማሻሻል በአፍሪካ በትምህርት ላይም በጎ ተጽዕኖ እያሳደረ ነው። ይህም የመማር ማስተማር ስራን በማሻሻል ለአፍሪካ ወጣቶች አዲስ እድል ሊፈጥር ይችላል። ቴክኖሎጂው በተለይ በገጠር ለሚገኙ ተማሪዎች አካታች የትምህርት አካባቢን ለመፍጠር እንዲሁም በትምህርት ቤቶች ውስጥ ሊገኙ የማይችሉ ልዩ መሳሪያዎችንና ግባቶችን በማቅረብ ልዩ ፍላጎት ያላቸውን ተማሪዎች ለመደገፍም ይውላል። የሶፍትዌር ባለሙያውና መጽሐፍትን በበይነ መረብ የሚተርከው የአፍሮሪድ መተግበሪያ ተባባሪ መስራች አቶ ዳዊት አለሙ እንደሚሉት የሰው ሰራሽ አስተውሎት የትምህርት ይዘትን ለተማሪዎች ፍላጎት በሚስማማ መልኩ በማዘጋጀት የመምህራንን የስራ ጫና ለመቀነስ እንደሚያግዝም ይገልጻሉ። በተለይ እንደ ኢትዮጵያ ላሉ በርካታ ተማሪዎች በአንድ ክፍል በሚማሩበት ሀገር ጥሩ መፍትሄ መሆኑንም ያስረዳሉ። አንድ ትልቁ ብዬ የማስበው ነገር ግን የኢትዮጵያ ትልቁ ችግራችን የመምህሮች እጥረት አለብን። ትምህርት ቤቶች እጥረት አለብን። የትምህርት ክፍሎች በጣም የተጨናነቁ ናቸው። አርባ ሀምሳ ስልሳ ሰባ ሰማንያ ድረስ በአንድ ክፍል ውስጥ ተማሪዎች ይገኛሉ። እንግዲህ በውጭ ዓለም አስራ ሰባት አስራ ስምንት ሀያ ሲደርስ ብዙ ተብሎ ነው የሚታሰበው። ኢትዮጵያ ግን ከአርባ ከሀምሳ ከዛም በላይ ናቸው ተማሪዎቹ እና እንዲህ በተጨናነቀበት ትምህርት ክፍሎች ውስጥ መምህራኖች ተማሪዎችን ለመከታተል ብዙ ችግር ይኖርባቸዋል። ያናግኝ ጊዜ ይኖራቸው ለተማሪዎች ኢንዲቪጁዋላይዝ የሆኑ የትምህርት ድጋፎች የትምህርት ጥያቄዎች ማዘጋጀት ይከብድ ይላል። ለአርቲፊሻል ኢንቴሊጀንስ እነኚህ ነገሮች በቀላሉ ለተማሪዎች እንደ አንድ ቱል ሆኖ መምህራን ላይ ኢንዲፐንደንት እንዳይሆኑ መምህራኖችም ያለባቸውን የስራ ጫና የማቃለል ብዙ አገልግሎት የሚሰጥ ይመስለኛል። ተማሪዎች መምህራንን ሳይጠብቁ በራሳቸው ፍላጎት እውቀት እንዲቀስሙም ቴክኖሎጂው አጋዥ መሆኑን ያስረዳሉ። በውጭ ሀገር የሚገኙ የትምህርት ሀብቶችን በሀገር ውስጥ ቋንቋዎች ለማቅረብም እንደ ኢትዮጵያ ላሉ ሀገራት ቴክኖሎጂው የበለጠ አጋዥ መሆኑን ይገልጻሉ። ትምህርት ዘርፍ ውስጥ ከሚያቀርበው ጥቅሞች ጋር ስናይ ምናልባት አንደኛው በአካባቢ ቋንቋ የትምህርት ድጋፍ ማስተካከል ማዘጋጀት ይቻላል። አርቲፊሻል ኢንቴሊጀንስ ወደፊት በደንብ ሲሻሻልና ሲስተካከል ይህ የእኛ ሀገር ቋንቋዎችንና አተረጓጎሙን ማስተርስ ሲያደርገው በውጭው ዓለም የሚገኙትን የትምህርት ሪሶርሶች የትምህርት ድጋፎችን በክልሎች ቋንቋ፣ በሀገሩ ቋንቋ እየተረገሙ በቀላሉ ማቅረብ ይቻላል ወደፊት። በጎርጎሪያኑ ህዳር መጀመሪያ ከ አንድ ሺ አምስት መቶ በላይ የትምህርትና የቴክኖሎጂ ባለሙያዎች በጋና መዲና አክራ የሰው ሰራሽ አስተውሎት ቴክኖሎጂ በትምህርት ላይ ስላለው ተጽዕኖ መክረዋል። ዋናው መሪ ሀሳብ ለወጣቶች ፈጠራና የዘላቂ ልማት እድሎችን ለመክፈት ሰው ሰራሽ አስተውሎትን ከትምህርታዊ ስርዓቶች ጋር ማዋሃድ የሚል ነበር። የጋና ህንድ ኮፊ አናን የአይሲቲ የልቀት ማዕከል ባልደረባ የሆኑት ጌዲዮን አውሱ እንደሚሉት ስለ ትምህርትና ሰው ሰራሽ አስተውሎት ቴክኖሎጂ ሲነሳ በትምህርት አካባቢ ያሉ ችግሮችን ለመፍታት እየተጠቀምንባቸው ያሉ የቴክኖሎጂ መሳሪያዎችን ወይም ደግሞ በትምህርት ስርዓቶች ውስጥ መማርና ማስተማርን ለማሳደግ የምንጠቀምባቸውን ቴክኖሎጂዎች ያካትታል። በዚህም ሰው ሰራሽ አስተውሎት ቴክኖሎጂ የመማር ማስተማር ሂደትን በአፍሪካ ለማሻሻል ያገለግላል። ያም ሆኖ ቴክኖሎጂ በተለያዩ ዘርፎች ጠቃሚ የመሆኑን ያህል ፈተናዎችም አሉት። ባለሙያዎቹ ፈተናዎቹን ለመሻገር ቴክኖሎጂ የሚገዛበት ፖሊሲዎችና መመሪያዎችን ማውጣትን ይመክራሉ። ምንም እንኳ ቴክኖሎጂው ተስፋ የተጣለበት ቢሆንም በአፍሪቃ አንዳንድ መምህራን በተለይም በዩኒቨርሲቲዎች አካባቢ ከቴክኖሎጂ ባህሪና አሉታዊ ጎኖች አንጻር ስጋት አላቸው። አፍሪቃውያንን በሰውሰራሽ አስተውሎት ቴክኖሎጂ የሚያሰለጥነው የኤአይ አፍሪቃ ፕሮጀክት ዋና ስራ አስፈጻሚ ዶክተር ዴቪድ ኪንግ ግን በዚህ አይስማሙም። እሳቸው እንደሚሉት የዩኒቨርሲቲ ፕሮፌሰሮች የሰው ሰራሽ አስተውሎትን የመፍራት ሀሳብ በአብዛኛው ካለማወቅ የተነሳ ነው ይላሉ። ቴክኖሎጂው ከእኛ ጋር ከመቶ ዓመት በላይ የቆየ እንጂ ትናንት የመጣ አይደለም የሚሉት ዶክተር ዴቪድ ከስጋት ይልቅ ስፋት ያለው ስልጠና እንደሚያስፈልግ ያሳስባሉ። ሚሊዮን አፍሪካንስ የእኛ ድርጅት 11 ሚሊዮን አፍሪካውያንን በሰው ሰራሽ አስተውሎት ቴክኖሎጂ ለማሰልጠን ይፈልጋል። እስካሁን 23 ሚሊዮን አሰልጥነናል። ከዩኒቨርስቲዎች ጋር በመተባበርም ሰው ሰራሽ አስተውሎትን ኤአይን በኃላፊነት ለመጠቀም እየሞከርን ነው። ጥያቄው ለምን እንፈራለን? ምንድን ነው የምንፈራውስ ነው? ተመልከቱ፣ ቻይና ልማትን ለማሳደግ በተለይ ከመሰረተ ልማት ጋር በተያያዘ ቴክኖሎጂውን ትጠቀማለች። እናም ሰዎች ኢኮኖሚቸውን ለማሳደግ የሚጠቀሙባቸው መሳሪያዎች እንፈራለን። ተማሪዎች ከሌሎች ይቀዳሉ ብለን እንሰጋለን። እዚህ ላይ ጥያቄ አነሳለሁ። ቻይና በምን ተማረች? በመቅዳትና በማባዛት ነው። ይቀዳሉ፣ የሆነ ነገር ይመርጡና ያሳድጉታል። ታዲያ መቅዳት ለምን መጥፎ ነገር ይሆናል? የጋና ትምህርት ትረስት ፈንድ መስራችና የቀድሞ የጋና ትምህርት ሚኒስተር ዶክተር አኬ ውስፔዮ በበኩላቸው ቴክኖሎጂ ብዙ አውንታዊ ፋይዳዎች ቢኖሩትም አፍሪቃና የትምህርት ተቋሞቿ አሁንም ጉዳዩ የገባቸው አይመስልም ይላሉ። እናም ሊፈጠሩ የሚችሉትን አደጋዎችን በንቃት መከታተል እንደሚገባ ያስጠነቀቃሉ። ባለሙያው አያይዘውም የትምህርት ተቋማት አህጉሪቱ የራሷን የሰው ሰራሽ አስተውሎት ቴክኖሎጂዎች ባለቤት እንድትሆን በማሰልጠን ላይ በንቃት መሳተፍ እንዳለባቸው አሳስበዋል። በተጨማሪም ስጋቶችን ለመፍታትና አፈጻጸሙን ለመከታተል እንደ ፓንቱ ቴክኖሎጂ የተባለ ድርጅት ዋና ስራ አስፈጻሚ ዲቮራ አስማህ ያሉ ባለሙያዎችም ቴክኖሎጂው ግልጽ ፖሊሲዎች እንዲኖሩት ይጠይቃሉ። በትምህርት ውስጥ በሰው ሠራሽ አስተውሎት ኤአይ ላይ ፖሊሲ ያስፈልገናል። ስለዚህ ያ ውይይት በአንድ ከፍተኛ ትምህርት ቤት ውሳኔ ላይ ብቻ የተተው አይደለም። ነገር ግን በሰው ሠራሽ አስተውሎትና ትምህርትን በተመለከተ የታሰበበትና የተለየ ፖሊሲ ካለ ውይይቱን ይመራል፣ እኛንም ከውይይት ወደ ተግባር እንድንሄድ ያደርገናል። ይን ጋና ቴክኖሎጂውንና ትምህርትን ለመምራት ለወጣቶች አዳዲስ እድሎችን ለመፍጠር ፖሊሲዎችን በማዘጋጀት ረገድ በአፍሪቃ ጥሩ እርምጃዎችን እየወሰደች መሆኗንም ባለሙያዎቹ ገልጸዋል። አቶ ዳዊት በበኩላቸው ቴክኖሎጂውን በተመለከተ በኢትዮጵያም ጥሩ ጅምር መኖሩን ያስረዳሉ። በቅርብ ጊዜ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ተቋቁሞ የአርቲፊሻል ኢንቴሊጀንስን ወደ ኢትዮጵያ አምጥቶ በስታርታፕ ካምፓኒዎች በኩል አዳዲስ መተግበሪያዎችን፣ የአርቲፊሻል ኢንቴሊጀንሱን የሚጠቀሙ ፋይዳዎችን ለማዘጋጀት ጥረት እየተደረገ ነው። በዚህ ጥረት ውስጥ የተወሰኑ ስታርታፖችን አወዳድሮ እኛ i parent company, Guzof Digital, and Ashina ከኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በመተባበር የተወሰኑ የመተግበሪያዎችን ለማስራት ጀምረናል እና ያ አንድ ጥሩ እንቅስቃሴ እየተያለ ነው። ምናልባት ዘገይን ማለት አይቻልም ኢትዮጵያ ውስጥ ምክንያቱም አርቲፊሻል ኢንቴሊጀንስ የሚሄድበት ፍጥነት መከተል ትንሽ ያስቸግራል። እንኳንስ ኢትዮጵያ ውስጥ እና አፍሪካ ቀርቶ በውጭም ዓለም የአርቲፊሻል ኢንቴሊጀንስ አድቫንስ ከሚያደርግበት ፍጥነት ከለመሄድ ትንሽ ከምናል ግን ጥሩ ኢኒሽቲቭ አለ። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የጋና ኮሚኒኬሽን ሚኒስትር ሳም ጆርጅ በበኩላቸው ከአፍሪካዊ እሴትና ባህል ጋር ተዛማጅነት ያለው የሰው ሰራሽ አስተውሎት ቴክኖሎጂ አስፈላጊነት ላይ አጽንዖት ሰጥተዋል። ሰው ሰራሽ አስተውሎት ሕዝባችንን ያገለግላል፣ እሴቶቻችንን ያንጸባርቃል፣ እናም የእድገት ግቦቻችንን ያፋጥናል። ትብብርን፣ የመዋለንዋይ ፍሰትንና ፈጠራዎችን እንቀበላለን። ነገር ግን ለዲጂታል ሉዓላዊነታችን ፍትሃዊነት፣ አካታችነትና መከባበርን አጥብቀን እንጠይቃለን። ሚኒስትሩ አያይዘውም የውጭ የበላይነት እንዳይኖር አስጠንቀቀዋል። አጉሪቱ እንደገና በዲጂታል ቅኝ ግዛት እንዳትያዝም በቴክኖሎጂው ለአፍሪቃ የሚቀርቡ መፍትሄዎች አፍሪቃውያን ባልሆኑ ሰዎች መገንባት የለባቸውም ባይ ናቸው። የምጣኔ ሀብት ፕሮፌሰር የሆኑት ዶክተር ፎይበ ኮንድሪ በበኩላቸው ቴክኖሎጂውን ለዘላቂ ልማት ማበረታቻ አድርገው ይመለከቱታል። Artificial intelligence holds tremendous potential. ሰው ሰራሽ አስተውሎት በመረጃ ላይ የተመሰረተ ውሳኔ አሰጣጥ እንዲኖር በማድረግ የዘላቂ ልማት ግቦች እድገትን ለማፋጠን ከፍተኛ አቅም አለው። የሀብት አጠቃቀምን በማመቻቸትም ለተቀናጁ ስርዓቶች ሽግግር፣ ለዘላቂ ፋይናንስ፣ ለትምህርትና ለአቅም ግንባታ የፈጠራ ስራዎችን በመደገፍ የዘላቂ ልማት ግቦችን ትግበራ ለማፋጠን እና ለማሳደግ och scaling up the implementation of the SDGs. ነገር ግን ጥንቃቄ መደረግ እንዳለበትም አሳስበዋል። እሳቸው እንደሚሉት ቁልፉ ነገር ኃላፊነት ያለውና በስነ ምግባር በሰው ልጆች እሴትና በፍታዊ ተደራሽነት የሚመራ ሁሉን አቀፍ የሰው ሰራሽ አስተውሎት ቴክኖሎጂን ማረጋገጥ ነው። ባለሙያዎቹ እንደገለጹት በአፍሪካ የሚገኙ የትምህርት ተቋማት አሁን የሰው ሰራሽ አስተውሎት ትምህርቶችን እየሰጡ ነው። እናም የትምህርት ስርዓቶች ቴክኖሎጂውን ለመቀበል እየተሻሻሉ መሆናቸውን ገልጸዋል። ያ ከሆነ አፍሪቃ የቴክኖሎጂ ተመልካች ሳይሆን መሪ መሆን ትችላለች ብለው ያምናሉ። የቀድሞ የተባበሩት መንግስታት ድርጅት ባልደረባ አሚር ዶሳል በዚህ ዓለም አቀፋዊ ውድድር ውስጥ አፍሪቃ ተመልካች አይደለችም፣ እናንተ ተሳታፊ ናችሁ። በዓለም አቀፍ ደረጃ በአብዛኛው ወጣት በሆነው ሕዝቧና በጣም ተለዋዋጭ በሆኑ ቡድኖች፣ በፍጥነት እየተስፋፉ ባሉ ዲጂታል መሠረተ ልማቶች አካባቢያዊ መፍትሄ የመፈለግ ረሃብ አለ። አፍሪቃ እነዚህን ጊዜ ያለፈባቸው ሞዴሎች በመሻገር ይህንን ተለዋዋጭነት የመለወጥ ኃይል አላት፣ እናም የዓለም አቀፍ የሰው ሰራሽ አስተውሎት ህግጋትን እንደገና መጻፍ ትችላለች። ባለሙያው አያይዘውም በሰው ሰራሽ አስተውሎት የተደገፈ የተሻሻለ ግብርና እስከ ጤና ነክ መፍትሄዎችና እያንዳንዱ ልጅ የ21ኛውን ክፍለ ዘመን ክህሎት የሚያገኝበትን ግላዊ የመማሪያ ስልቶች ድረስ አፍሪካ በቴክኖሎጂው መጠቀም እንደምትችል ገልጸዋል። እንደ ባለሙያው እነዚህ ሁሉ ህልሞች ሳይሆኑ የአፍሪካ ቀጣይ ጣፋንታ መሆናቸውንም አስምረውበታል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን አብሬያችሁ ነበርኩ። መልካም ጊዜ።